በአማራ ክልል የተለያዩ አካባቢዎች ግጭት አስነስተዋል ተብለው የተጠረጠሩ ሁለት መቶ ሀያ አራት ሰዎችን በቁጥጥር ስር አውሎ ምርመራ እያካሄደ መሆኑን የክልሉ ጠቅላይ አቃቤ ህግ አስታውቋል። በቁጥጥር ስር የዋሉት በምዕራብና በማዕከላዊ ጎንደር ዞኖች በኦሮሞ ብሔረሰብና ና በሰሜን ሸዋ ዞኖች እንዲሁም በቤኒሻንጉል ጉምዝ አዋሳኝ አካባቢዎች የሚገኙ መሆናቸውን አቃቤ ህጉ ጨምሮ ገልጿል። በአጠቃላይ በክልሉ እየታየ ያለውን የጸጥታ መደፍረስ ለመቆጣጠር የክልሉ መንግስት አዲስ የጸጥታ ኃይል ስምሪት ማዋቀሩን የጠቅላይ አቃቤ ጠቅላይ አቃቤ ህጉ ማምሻውን በሰጡት መግለጫ አስታውቀዋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። በምዕራብና በማዕከላዊ ጎንደር ዞኖች በሰሜን ሸዋ እና በኦሮሞ ብሔረሰብ አስተዳደር ዞኖች እንዲሁም በቤኒሻንጉል ጉሙዝ ክልል አዋሳኝ አካባቢዎች በተከሰተው ግጭት ለበርካታ ዜጎች መፈናቀል፣ ሞትና መቁሰል እጃቸው አለበት ተብለው የተጠረጠሩ ሁለት መቶ ሃያ አራት ግለሰቦች በቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑን የአማራ ክልል ጠቅላይ አቃቢ ህግ ዛሬ ማምሻውን በሰጠው ጋዜጣዊ መግለጫ ገልጸዋል። የክልሉ ጠቅላይ አቃቢ ህግ ኃላፊ አቶ ምግባሩ ከበደ እንደተናገሩት ተጠርጣሪዎቹ የተያዙት በማስረጃ የተደገፈ መረጃ ደረጃ ስለተገኘባቸው ብቻ ነው ብለዋል። በተለይ በማዕከላዊና ምዕራብ ጎንደር ዞኖች አካባቢዎች ቀደም ሲል ለተፈጸሙ የሰው ህይወት መጥፋት፣ መፈናቀል፣ ንብረት መውደም፣ የንብረት መዝረፍ፣ አስገደው መድፈርም ጭምር ወንጀሎች ተጠያቂ የሆኑ ከ150 ያላነሱ ተጠርጣሪዎች ጉዳያቸው እየተመረመረ ተጠርጣሪዎቹም በማረሚያ ቤት የሚገኙበት ሁኔታ አለ። ከዛ ቀጥሎ በሁለተኛ ደረጃ አስከፊ ሊባል የሚችል ግጭት የተፈጠረው በኦሮሞ ብሔረሰብ አስተዳደር እና በሰሜን ሸዋ ዞን አካባቢ በተፈጠረ ግጭት ነው። በዚህ ረገድ ላለፉት ሶስት ወራት የምርመራ ስራ ስናካሄድ ቆይተናል። ከፌዴራል ፖሊስ፣ ከፌዴራል አቃቢ ህግ፣ ከክልል ፖሊስ፣ ከክልል አቃቢያን ህግ፣ እንዲሁም ከኦሮሞ ብሔረሰብ አስተዳደር የዞኑ ፖሊስ፣ ከኦሮሞ ብሔረሰብ አስተዳደር የዞኑ አቃቢ ህግ እንዲሁም ከሰሜን ሸዋ የዞኑ ፖሊስና የዞን አቃቤ ህግ ባሉበት ለሁለት ወር ያክል የምርመራ ስራ ሲከናወን ቆይቷል። በተካሄደው ምርመራ ማስረጃ ሳይሰማ አንድም ግለሰብ እንዳይያዝ አቋም ተይዞበት የተሰራ ሲሆን ማስረጃ ቀርቦባቸው በሚገባ የተመሰከረባቸው ሀምሳ ሰዎች እንዲያዙ ተደርጓል። የምርመራ ስራችን ለፍርድ ሊያቀርብ በሚችል አኳኋን እንደተጠናከረና ያለ ጥርጣሬ እንደተመሰከረባቸው እናምናለን። ለማንኛውም ግን ከመመርመር በተጨማሪ የቀረበው ማስረጃ ተከሳሾቹን ጥፋተኛ ሊያሰኝ ይችላል አይችልም? የሚለው በሙያው ባላቸው አቃቢያን ህግ እየተመረመረ የፍርድ ሂደቱ የሚቀጥል ይሆናል ማለት ነው። ከቤንሻንጉል ጉሙዝ የተፈናቀሉ እህት ወንድሞቻችን ተከትሎ በጃዊ በአዊ ዞን አካባቢ የተፈጠረው ግጭት ለአማራ ክልል አንድ የምርመራና ወንጀል የማጣራት ኃላፊነት የሚሰጥ ጉዳይ ሆኖ በመገኘቱ ምክንያት ጃዊ ውስጥ የምርመራ ስራ ጀምረናል። በዚህም የምርመራ ስራ 24 አካባቢ የሚሆኑ ተጠርጣሪዎች ጉዳያቸው እየተመረመረ ይገኛል። እነሱም ተይዘው በማረቢያ ቤት ጉዳያቸውን የመመርመር ስራ በማከናወን ላይ ነው የምንገኘው። ከዚህ ጋር በተያያዘ ከወራት በፊት በምዕራብና በማዕከላዊ ጎንደር ዞኖች በተከሰተው ግጭት እጃቸው አለበት የተባሉ ተጠርጣሪዎችን ለማሸሽ የሞከሩ የመከላከያ ሰራዊት አባላት የምርመራ ሂደት ምን ላይ ይገኛል ተብለው ከጋዜጠኞች ለተነሳው ጥያቄ አቶ ምግባሩ እንዲህ ሲሉ መልሰዋል። የመከላከያ ሰራዊቱ አባላት የፈጸሙት ወ ወንጀል በመደበኛው ፍርድ ቤት ሊታይ ይችላል ብለን በማመናችን ምክንያት ምርመራውን እያጣራ የሚገኘው የክልሉ ፖሊስና የክልሉ ዓቃቤ ሕግ ነው። ለመከላከያ የምርመራም ሆነ ለመከላከያ ወይም ለጦር ፍርድ ቤት የሚቀርብ ጉዳይ አይደለም በሚል አቋም ላይ ተመስርቶ ምርመራ እየተካሄደ ነው የሚገኘው። በዚህ ረገድ የመከላከያ ከፍተኛ አመራሮች ወንጀል ፈጽመው እስከተገኙ ድረስ ለፍርድ ይቅረቡ ለዚሁም የሚያስፈልገውን ማስረጃ በማቅረብ ረገድ መከላከያም ከጎናቸው ነው ብሎ በጋራ እየሰራ የሚገኝበት ሁኔታ ነው ያለው። ማስረጃዎቹ እንደተጠናቀቁ ለፍርድ ይቀርባሉ። ግለሰቦቹ ግን በስር ላይ እንደሚገኙ መግለጽ እወዳለሁ። አቶ ምግባሩ በመጨረሻ ያሰመሩበት ጉዳይ በአማራ ክልል በዋና ዋና ከተሞች ሳይቀር እየታየ ያለውን የጸጥታ መደፍረስ ለመቆጣጠርና የሕግ የበላይነትን ለማስከበር የክልሉ መንግስት አዲስ የጸጥታ ኃይል ስምሪት እያካሄደ መሆኑን ገልጸዋል። በሌሎች የክልላችን ከተሞች ያለውን የጸጥታ ሁኔታ በተመለከተ ይህን ስራ በተደራጀ እንቅስቃሴ ለመመከት የጸጥታ ኃይሉ አዲስ ስምሪት ውስጥ ገብቶ ነው የሚገኘው። በዚህ ረገድ የክልሉ ፖሊስ ኮሚሽን በስሩ ያሉትን ሁሉንም ዲፓርትመንቶች በሁሉም አካባቢ ስምሪት በማድረግ በአዲስ የገባውንም የፀጥታ ኃይል ቀደም ሲል የነበረውንም እንደገና ሪፍሬሽ በማድረግ በሁሉም አካባቢዎች የተጠናከረ የጸጥታ ማስከበር ስራ እየተሰራ ነው የሚገኘው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር።